ጋዜጠኛነት አጠቃላይ የመገናኛ ብዙሃንና የዩናይትድ ስቴትስ ፖለቲካ በአሜሪካ ድምፅ ሬዲዮ የውይይት ርዕስ ሆኖ በሚቀርቡባቸው ፕሮግራሞች ሁሉ ለረጅም ዓመታት ተሳትፏል። ጥልቀት ባላቸው ትንታኔዎቹና ቀላል አቀራረቡ የሚታወቀው ዶክተር መሠረት ቸኮል በተለይ ለኢትዮጵያ አድማጮች ጠቀሜታ ይኖራቸዋል ባላቸው ርዕሰ ጉዳዮች፣ ውጥኖችና ገቢሮች ዙሪያ በትጋትና በኃላፊነት ለረጅም ጊዜ ያለመታከት ያበረከተው አስተዋጽኦ ጎልቶ ይነገርለታል። ዛሬ ግን ቀደም ሲል እንዳልነው ያ ድምፅ ከእኛ ጋር የለም። ኳስት ፎር ፕሬስ ፍሪደም ፕሬስ ነጻነትን ፍለጋ ማለት ይቻላል። የኢትዮጵያ ዘመናዊ ሚዲያም ታሪክ ከአጼ ምኒልክ ጊዜ ጀምሮ እስካሁን ያለውን የሚተርክ ስንተናም የሚሰጥ አቀራረቡ በጣም አካዳሚክ የሆነና ሚዛኑን ለመጠበቅ በጣም የጣረ መጽሐፍ ነው። በእንግሊዝኛ ነው አሁን የጻፈው ግን ከመጀመሪያውም ደግሞ እምነቴ ለኢትዮጵያ ሕዝብ ሰፊው መድረስ ያለበት ጉዳይ ስለሆነ ታሪካቸው ስለሆነ በአማርኛም እንዲተረጎም ቆርጬ ተነስቻለሁ። ዶክተር መሰረት ቸኮል ቀደም ብሎ የሰማነውን አስተያየት በሰጠን በሳምንቱ የዛሬ ሳምንት እሁድ ነው ከዚህ ዓለም በሞት የተለየው። በመግቢያችን እንደ ጠቆምነው ዛሬ ሕይወትና ሥራዎቹን በምንዘከርበት ሰፋ ያለ መሰናዶው የብዙዎችን አስተያየት አካተናል። ከቅርብ ጊዜያት አስተዋጽኦዎቹ ነው የምንነሳው ዶክተር መሰረት ለማህበረሰብ ግልጋሎት ራሱን ካሰለፈባቸው የቅርብ ዓመታት ተሳትፎቹ እርሱ በፕሬዚዳንትነት፣ አንተ ደግሞ በዋና ጸሐፊነትና ሌሎችም በተለያዩ የኃላፊነት ደረጃዎች የምትሳተፉበት የኢትዮጵያውያን የህይወት ታሪክ መረጃ ማዕከል አንዱ ነው። እስኪ ስለዚህ ማዕከል መወለድና የዶክተር መሰረት ሁነኛ ድርሻዎች ግለጽልን። አዎ፣ እንግዲህ እንደ ጠቀስከው የኢትዮጵያውያን የህይወት ታሪክ መረጃ ማዕከል ወይም ኢትዮጵያን ባዮግራፊ ሪሶርስ ሴንተር የሚባለውን ለማቋቋም መነሻ የሆነን እሱ በሙያው መስክ ብዙ ሰዎችን ቃለመጠይቅ የሚያደርግ ሰው በመሆኑ፣ እንደገና ደግሞ ሁላችንም በዚህ በባህል መስክ አንዳንድ ነገር እንሰራ ነበር። ግን በጣም ወደዚያ ያስገባን የጋሽ ፀጋዬ ገብረ መድህን ድንገተኛ ሞት ነው። በአጋጣሚ እሱም እሱን ቃለመጠይቅ ማድረግ ይፈልግ ነበር ዶክተር መሰረት ፣ እኔም እንዲሁ እሱ አንዳንድ ነገር መስራት ይፈልግ ነበር። ጀምረንም ነበር ጋሽ ፀጋዬ ጋር እና ድንገት ሲያልፍ ሁላችን ተደናገጥና ከዛ በኋላ በግለሰብ የምናደርገውን ጥረት ለምን በጋራ መልክ እና ስርዓት ባለው መንገድ አናካሄድም ብሎ ሀሳቡን ያቀረበው በአጋጣሚ ጊዜ ፀጋዬ ሰባኛ ዓመት ሲከበር ጣይቱ የባህል ማዕከል ባዘጋጀው ማህበር ላይ። ከዛ ብለን ተነጋገርንና ይህንን ድርጅት አቋቋምን ማለት ነው። ከትርፍ ነጻ የሆነ ድርጅት አድርገን አቋቋምን። በዛም የተነሳ እንግዲህ ወደ ስራው ገባን ማለት ነው እና ዶክተር መሰረት ለዚህ ድርጅት መቋቋም በጣም ግንባር ቀደም ሚና ተጫወተው እንደገና ደግሞ ከተቋቋመ በኋላ ኃላፊነቱን ወስዶ ብዙ ስራዎችን ይሰራል። እንዳልኩት የጋዜጠኝነት ሙያውም ስለሆነ አስተማሪም ስለሆነ ሰዎች እንዴት አድርገን ቃለ መጠይቅ እንደምናደርግ ለይህን ስራ ለሚያረዱ ለተባባሪዎቻችን፣ አገር ቤትም ላሉ በጣም በጣም አስፈላጊ የሆነውን ንድፍ መሰረታዊ የሆነውን የሆኑትን ነጥቦች በማስቀመጥ ትልቅ ስራ ሰርተዋል። እንደ ግለሰብ ደግሞ ከሚያደርገው አስተዋጽኦ ማለት ነው። እና በዚህ የተነሳ ብዙ የኢትዮጵያ በኢትዮጵያ ታሪክ ውስጥ ብዙ ሚና የተጫወቱ ሰዎችን በሕይወት ከማለፋቸው በፊት በጤንነት ምክንያት፣ በእድሜ በተለያየ ምክንያት ከማለፋቸው በፊት ብዙ መረጃ ማግኘት አለብን የሚል ነው መሰረታዊ አላማዊ ድርጅቱ። እና ይህን ለማድረግ ደግሞ ያው የግለ ጥረስ አስፈላጊ በመሆኑ መሰረት ይህንን በማስተባበር የሚያውቃቸውን ሰዎች በማስተባበር ከኛ ጋር በጋራ በመሆን ብዙ ስራዎችን ለመስራት ተሞክረዋል። ወደፊትም ብዙ ስራ መስራት ይጠበቃል። እንግዲህ ዋናው ዓላማ ግለሰቦችን ቃለመጠየቅ አድርጎ ያው የነሱን ስራ ታሪካቸውን ለሚችሉ ሰዎች ዝግጁ ማድረግ ነው እና ደብተር መሰረት በዚህ ለት ትልቅ ሜዳ ተጫውቷል። አቶ አለማየሁ በዋናነት መረጃዎችን ለሌሎች የሚያዘጋጅ በተለይ የስነ ጽሁፍ ስራ ወይንም የምርምርና የጥናት ስራዎችን ለሚያከናውኑ ቀድሞ መረጃዎችን አሰባስቦ የሚያዘጋጅ የበጎ ፈቃደኝነት ድርጅት ለአቀላል ዓላማ የተቋቋመ ድርጅት ነው እየመራችሁ የነበረው። እስኪ በዚህ ማህበር ጥንስስ እና አገልግሎት ከነበረው ድርሻ በተጨማሪ ዶክተር መሰረትን ይገልጻል ለማህበረሰብ በጎ ፈቃደኝነቱና ማንነቱን የሚገልጽ ነው የምትላቸውን ሌሎች ባህርያቱ፣ ሌሎች ተሳትፎዎችን አካፍለን። አዎ እንግዲህ ዋናው መሰረታዊ ነገር ምንድን ነው? ዶክተር መሰረት ሀገሬና ወገኔን በሚችለው ሁሉ ማገልገል አለብኝ ብሎ በሁለት ብጽሙ የሚያምን እና ደግሞ በተግባር የሚያሳይ ሰው ነበር። ትልቁ ነገሩ ሁለተኛ፣ ቃሉን የማያጥፍ ሰው ነበር። ሌላው ደግሞ እንደ አንድ ኢትዮጵያዊ ተማሪ ኢትዮጵያዊ ደግሞ ሰው ከስሜት የጸዳ ሲደግፍም ሲነጥፍም በምክንያት ነበር እና እኔ በእነዚህ ምክንያቶች ለዶክተር መሰረት ልዩ አክብሮት ነበረኝ። እና በዚህ ምክንያት የተቀራረበውም ለመስራት የሚቻል ነውም። ሌላ ቅድም እንዳልከው በስራ ወቅት አሁን ኮሚትመንቱን ወይም ደግሞ ትጋቱን የሚያሳየው ብዬ ነው የማስበው፣ በህመም ላይ ሆኖ እንኳን አሁን በዚህ በመጨረሻው በህመም ላይ ሆኖ በጥቅምት ወር ውስጥ ይመስለኛል እንግዲህ እሱ በመስከረም ነው ህመሙን ያወቀው እና ህክምናውን ይከታተል የነበረ እና በጥቅምት ወር ውስጥ ለእኛ ሳይነግረን፣ በደንብ ዝርዝሩን ሳይነግረን የጀመርነው አንድ ፕሮጀክት ነበር። ቃለ መጠይቅ የምናደርጋቸው ሰው ነበሩ እዚህ አካባቢ እና በአጋጣሚ ተራዝሞ ስለነበር እባክህ ተረዘም፣ ይህን ነገር በሚቀጥለው ሳምንት ማድረግ አለብን ሲል፣ በአጋጣሚ ሳይሳካ ቀረን። እንደገና እባክህ የሚቀጥለው ነገር በምንም እንዳይቋረጣል፣ በአጋጣሚ ሁላችንም ተመቻችልን እና ስራውም ሰራ ነው። ግን በዛን ወቅት ድካም ይሰማው ነበረ ግን ያቺ የጀመራት ነገር መጨረስ አለብኝ ብሎ እንዳሰበ ስራውንም አጠናቀቀው በሚገባ ስራው ተሰራ፣ እንደገና ህመሙን ችሎ ማለት ነው። ሌላ አንድ አብሬ የማነሳው ይህን ድርጅት ለማጠናከር የገቢ ምንጮች አንዳንድ ነገር ለማሰባሰብ እንሞክር ነበርና አንድ የቀን መቁጠሪያ የሚያዘጋጅ አቶ ገበየ ሆኗል የሚባል ግለሰብ አለ። ለሱ በአንዳንድ ፓርት ኦት ስራዎችን ስለረዳው ከእያንዳንዱ የጠን መቅጠሪያ ሽያጭ ላይ ሁለት ሁለት ብር አስር ብር ሲሸጥ ሁለት ሁለት ብር ገቢ ለድርጅቱ እንዲሰጥ ተስማምተን ነበር እና በአጋጣሚ እሱ የሸጣቸው ካሌንደሮች ነበሩ፣ ፀሐይ ተባባሪያቸው የሸጠቻቸው ነበሩ እና እነዛን ከዛ ላይ የሚገኘው የድርጅቱ ድርሻ የድርጅቱን ድርሻ ታሙ በነበረበት ወቅት ወዲያውኑ ከእጁ እንዲወጣ ብሎ መላኩን ሳይ ምን ያህል ንጹሕ እንደሆነ እንዳይረሳ ነገሮችን ለዛ ላመነበት ዓላማ እስከ መጨረሻው ድረስ እየደከመም እንኳን ባለበት ጊዜ ውስጥ በተግባር ያ ጥንሰው ነበር እና እኔ ለዚህ ትልቅ አክብሮት አለኝ። አቶ አለማየሁ ገብረ ህይወት በተለይ የኢትዮጵያውያን የህይወት ታሪክ መረጃ ማዕከልን ስራዎችና ሌሎች ውጥኖቻችሁን በተመለከተ በሌላ ፕሮግራም እንመለሳለን። ለዛሬው ግን ለዶክተር መሰረት ሸኮል መታሰቢያ ህይወትና ስራዎቹን ለመዘከር ለተሰናዳው ዝግጅት ለሰጠኝ አስተያየት ለጊዜ አመሰግናለሁ። እግዜር ስትልኝ እኔም አመሰግናለሁ አቶ አለማ